You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ማማ ሙጬ በደቡብ አፍሪካ ሽዌን ዩኒቨርሲቲ የአስተዳደር ሳይንስ ፋኩልቲ የፈጠራ ጥናቶች ሰብሳቢና የምርምር ፕሮፌሰር ናቸው። ይሁንና ኢትዮጵያዊነትን ከፍልስፍና ጋር አያይዘው በርካታ መጣጥፎችን አቅርበዋል። በኢትዮጵያውያንና አፍሪካውያን መድረኮችም ድምፃቸውን አጉልተው አሰምተዋል። የዛሬው የመነጋገሪያ ርዕሳችን የሆነውን የአድዋ ድልን ለሀምሳ ሁለት ዓመታት ያለማቋረጥ በኢትዮጵያዊና አፍሪካዊ ድል አድራጊነት መንፈስ አክብረዋል። ቃለ ምልልሳችንን የጀመርነው የአድዋ ድል ለኢትዮጵያውያን ፋይዳው ምንድን ነው? ከአድዋ ድል ምን እንማራለን? በሚል መጠይቅ ነው። ጥያቄውን ስለ አቀረብክ በጣም አመሰግናለሁ። አሁን ያለው ጊዜ እቺ የአድዋ ቀን እስከምትደርስ ድረስ ሁላችንም እየተባበርን ነው። ጥሩ አድርገን መቶ አምስተኛውን በተለየ መንገድ ለማክበር እያሰብን ነው። አንተ እንዳልከው የአድዋ ድል ትልቅ ድል ነው። በታላቅ ብልሃት፣ በአመራሩ ስልት፣ በናፄ ምንልክ በእነሱ አመራር ተባብረው ተማምነው ጠላትን በግማሽ ቀን ይሄ ነው የማይባል ድል አግኝተው የድሉ ትርጉም ይሄ ነው በማይባል መንገድ በዓለም ተሰራጨ ማለት እንዲህ አይነት ድል እንዴት ማድረግ ቻለች ኢትዮጵያ? እና ጼ ምንሊክ በእግራቸው የሚሄዱ ጦር ብዙ የሌላቸው እነሱ እንደዚህ ካጠቁን ከእንግዲህ ወዲህ እኛ አፍሪካን ሄደን እንደ አሜሪካ እንደ ካናዳ እንደ አውስትሬሊያ ለማድረግ አንችልም። ይሄን አረጉብንና አጥቅተውናል። እንዲያውም ምን አረጉ፣ አውሮፓን እንደ ቅኝ ግዛት ውስጥ ያስገባ ሀይል እና ድል አድርገው ነው ያዩት። ይሄ ነው በማይባል መንገድ በዓለም ዜና መግለጫዎች ጽፈውታል በሙሉ። እና በመቶ ሀያኛው ዓመት እኛ ስናከብር የደቡብ አፍሪካው የድሮው ፕሬዚደንት ዶክተር ሳቦን ቤኬ ይሄ ነው በማይባል መንገድ በዓለም ዜና መግለጫዎችን የተደረጉትን ምርምሮች በሙሉ አጠቃለው ጥሩ አድርገው አቅርበውት አሁን በሚዲያውም ውስጥ በዩቲዩብ ለቀነዋል። ሁላችሁም ብታዩት ጥሩ ነው። መቶኛውን ጥሩ አድርገን ነበር ያከበር ነው። አሁን ደግሞ ይሄን እያደረግ ነው። እኛ አሁን መማር አለብን። ኢትዮጵያ ነች ተጣልቶ በጦርነት የነበሩ ከአንድ ላይ ሆነው ይሄ ነው የማይባል ድል ካመጡ አሁን ለምንድን ነው ኢትዮጵያ በዘር በቋንቋ፣ በሃይማኖት፣ በተለያዩ ልዩነቶች አምጥተን ሰውን እየከፋፈልን አገሪቷን የውጭ ጠላቶች ሁሉ እንዲጠቀሙባት፣ ግድቧን በጊዜው እንዳሰራበት፣ ይሄ መከራ ለምን ደረሰባት? ለምን ከአድዋ አንማርም? ተባብረው ተማምነው አንድ ላይ ሆነው ድል አግኝተው ለሀገሪቷ ብቻ ሳይሆን በዓለም ይሄ ነው የማይባል ትልቅ ፀጋ የሰጠ ጨቋኝን፣ ለመታገል መማሪያ የሆነ በዓለም ደረጃ ትምህርት እንዲህ አይነት እንዴት አድርገው አጠቁ? የሚሉ ብለው እንዲሉ እንዲያደርጋቸው በሙሉ አፍሪካኖቹም ሁሉም የተሰማቸው ካገኙበት እንዴት ነው እኛ አሁን ከሁሉ ነገር እንድንወጣ ከድህነቱም፣ ከሁሉም ለመውጣት አንድ ካልሆን እንዴት አድርገን የምንወጣው? ካልተባበርን እንዴት አድርገን በእውቀት በዚህ በእሱ መንገድ እንድንገባ ካልሆነ ዝም ብለን በማይረባ ነገር በዘር በምን ትርኪ ምርኪ ውስጥ ከገባን ሀገራችንን በጣም እንጎዳታለን። አሁን ሀገራችን ይሄ ነው በማይባል አደጋ ውስጥ ነው ያለችው። እየተጎዳች ነው። አይተነው የማናውቀው ነገር ሆኗል። ሰው የሚበላበት ጊዜ ሁሉ መጥቷል። ምን አይነት ነገር እንደመጣ አይቻላትም። ከኢትዮጵያ ታሪክ ጋር ከኢትዮጵያዊነት ጋር ማሄድ ነው። ኢትዮጵያዊነት ከእግዚአብሔር ጋር የተያያዘ ጆቿን፣ ኢትዮጵያ ወደ እግዚአብሔር ዘርግታለች እየተባለ በሱ መንገድ የሄደ ነው ሰዎችም ድል ሲያደረጉ እና አፄ ምኒልክም ሁሉ ድሉን ሁሉ ሲያደረጉ ያሉት ምንድን ነው? እኛንን አላሉም። እንዲያውም ያሉት ምንድን ነው? እግዚአብሔር አብሮን ስላለ ነው። ከዛ ደግሞ የሚገርሙ ናቸው። ኢቨን ያጠቋቸውንም ሰዎች በስነ ስርዓት ነው እየማሩ፣ በደንብ አድርገው ነው የተከባከቧቸው። እነ ጃክ ሽራክ እነ ጆን ኬኔዲ እነ ጋዳፊ ሁሉም እንደ አጼ ምኒልክ ያለ መሪ በዓለም ታይቶ አይታወቅም ብለዋል። እና ጋዳፊ በሙሉ በህይወቱ ውስጥ የእሳቸውን ስዕል ቤቱ ሁልጊዜ አንጠልጥሎት ነበር ይባላል። እስከሚገድሉት ድረስ ከአፍሪካ አንድነት እንዲኖርና የአፍሪካ አፍሮ የሚባል ከረንሲ እንደ ይሮ መፍጠር ይፈልግ ነበር። የአድዋ በዓል ለአፍሪካ ውያን ምን ያበረከታቸው አስተዋጽኦዎች አሉ? ከአድዋ ድል በኋላ ከካሪቢያን ከሄይቲ ከዚህ ከደቡብ አፍሪካ ደግሞ ናታል አይነት ይሄ ይሄ ነው የማይባለው ትግል ተደረገ። በየቦታው ምንድን ነው ከአድዋ ነው የተማሩት። በአድዋ ኢትዮጵያ ድል ካደረገች በኋላ ጠቅላላ የውጭ ሀገር የመጣውን አገዛዝ ቅዋሜው በዛ። እንዲያውም አድዋ ድል በኋላ ሄይቲ መቶኛ ዓመቷን ያከበረችው አዲስ አበባ ነው። በኢትዮጵያ አፍ አሜሪካ እየተባለች ከኩባ ሁሉ መጥተው የአጼ ምንሊክ ኦሚንሊክ የሚል ጋዜጣ በብራዚል ሁሉ ከአድዋ የተማሩት ምንድን ነው? እዚህ ደቡብ አፍሪካ አካባቢ የተለያየ ትግሎች ተደረጉ። በጣም ነበር የተጎዱት ማለቴ ነው ቅኝ አገዛዞቹ እና አድዋ ብዙ ትምህርት ነው የሰጠው ለአፍሪካ የምንለው እኔ ይኸው አምሳ ሁለት አመት አክብሬዋለሁ። መንገድ ስለሆነ አድዋ በጣም በጣም መከበር ያለበት ነው፣ በየአመቱ ብቻ ሳይሆን ጥሩ ሆኖ መላይ የፈለግ ይሄን ትምህርት በሙሉ ሰው እንዲያውቀውና ትምህርቱን ማወቁ ብቻ ሳይሆን በተግባርም እንዲያውለው አንድነት የሚያመጣውን ብልሃትና ጥቅም እንዲያውቅ አድዋ በመላው ዓለም መከበር አለበት ብለዋል። በእርግጥ አድዋ እንደዚሁ በኢትዮጵያውያንም፣ በአፍሪካውያንም ዘንድ በሌሎችም ዜጎች ዘንድ እንደዚሁ በተለያዩ ስፍራዎች በትልቅ ሁኔታ ታሪኩት ይዘከራል። እናንተስ የዘንድሮን መቶ ሀያ አምስተኛውን አመት የአድዋ ድል በዓል በደቡብ አፍሪካ በምን አይነት መልክ ለማክበር በዝግጅት ላይ ትገኛላችሁ? በጣም ጥሩ ጥያቄ ነው። ይገርምሀል ጀምረናል። ጀመርነው ደግሞ መቶ ሀያ አራተኛውን ስናከብር ነበር። መቶ ሀያ አራተኛው ላይ ከባበራችን በጣም ጥሩ ነበር። የት አከበርነው? መጀመሪያ ጆሀንስ በርግ አከበርነው። ቀደም ብለን ጀመርን ማለት ነው፣ በቀኑ ቀን ሳይሆን። ከዛ በኋላ ወደ ኬፕታውን ሄድን። ኬፕታውን እዛ ያሉ የራስ ተፈሪያኖችም ሁሉም ነበሩ፣ ሌሎችም የአፍሪካም ሰዎች ሁሉ ነበሩ አብረው የተባበሩን። ከዛ ከሄድን ሁላችን ምን አደረግን? ምኒልክ ስኩዌር የሚባል አለ፣ እዛ ያቋቋሙት። ከዛ ጀምረን ልክ እንደ የኛ አሁን ከአዲስ አበባ ወደ አድዋ እንደሚሄዱት ወጣቶቻችን ሁሉ ሰው እንደሚሄደው ለማክበር ምን አደረግን? እኛም ወደ ከምኒልክ ስኩዌር ወደ ፓርላመንቱ የሳውት አፍሪካ ፓርላመንት ድረስ ያለ ከአምስት ከስድስት ሰዓት ነው፣ በእግራችን ሄድን ማለት ነው። በደንብ አድርገን ሚዲያው በሙሉ ሁሉ እንትን አደረገው። እንዲያውም እሱ ወጥቷል። እንትኑ ክሊፕ አውጥተን ጥሩ አድርገን እንትን ብለነዋል። እና ከዛ ምን አቋቋምን አድዋ ግሬት አፍሪካን ቪክቶሪ አሶሲሽን ብለን አቋቋም እሱን አቋቋምን። አሁን እሱን አቋቁመን ይሄኛው ማህበር አሁን አባላቶቹ፣ ቦርዶቹ ብዙዎች ናቸው። እንዲያው አንተም እሺ ብትለን ብትገባልኝ ደስ ይለኛል። እንዳንተ አይነት ሰዎችም በጣም ሀገር በጣም የሚወዱ የሚታገሉ ስንት ጊዜ ነው ያየሁት? ስንት እስካሁን ድረስ በጣም ቀላል አይደለም የምሰራው ስራ እና እንደናንተ አይነቶችን በሙሉ ግሎባል አድርገን ይሄን ለማክበር ብለን ጀመርን። አሁን በዚህ አመት በምን መንገድ እናክብረው ብለን ተነጋገን። አንደኛ ምናል ህፃናቶችን ወጣቶችን ከሶስተኛ ክፍል እስከ አስረኛ ክፍል አስራ ሁለተኛ ክፍል ይሁን ያሉትን እድሜያቸው ትንሽ የሆኑትን ስለ አድዋ ግጥም እንዲጽፉ ደስ የሚል ነገር ወይም የሚናገሩት ነገርም ካለ በክሊፕ እንደሱ አይነት ነገር አድርገው እሱን በሙሉ ከኛ በሚዲያው በብዙ አሁን አሰራጭተነዋል ትነዋል የእኛ እንዲያውም እየው ዌብሳይታችን ላይ ሁሉ ገብቷል። በጣም ቀላል ነው ዌብሳይቱ ችሲቲፒስ ይልና ዶት እና ኔስ ግሎባል ዶት ኦርግ ስላሽ አድዋ መቶ ሀያ አራት ስላሽ እሱ ነው። እሱን ስታየው እዛ ላይ የህፃናቶች ሙሉ አለ። ለነሱ ያደረግ ነው እና በአለም እያሰራጨ ነው ነው እሱን እና ኢትዮጵያ በሙሉ ይሰራጫና ያሰብ ነው ኢትዮጵያ ውስጥ ያሉትን ወጣቶች ነው ከሱ የመጣውን ሁሉ በደምብ ሰብስበን ከዛ ውስጥ በጣም ጥሩ የሆኑትን ስጦታ ለመስጠት አዋርድ ለመስጠት አስበናል። እሱን አርገን ከዛ በኋላ የተፈጠረውን ሁሉ በሚዲያም ሆነ በደንብ አርገንም ጥሩ አርገን ኮሌክት አድርገን በመቶ ሀያ አምስተኛው የወጣ ብለን በደንብ አድርገን በትምህርት ቤቶቹ በሙሉ ገጠርም፣ በከተማውም በሁሉም እንዲደርሳቸው በተለያዩ ቋንቋዎችም የተተረጎሙ እንዲደርሱ፣ በድምፅም እንዲቀርቡ በሁሉም እያደረግ ማስተማሪያ እንዲሆን ወጣቱን ማስተማሪያ ወጣቱ አይተው እንደሆነ የእኛ ሀገር ወጣት ብዙ በጣም በሚያሳዝን ነገር በዘረኝነት በቁስል አሳመመውታል። ብዙውን ከዛ ገና አልወጣም ሰው እና አሁን ሲያስብ ስለ ኢትዮጵያም አያስብም። በዘርነት ነው የሚያስበው። አማራ፣ ትግሬ፣ ኦሮሞ የሚለው እሱ በፍጹም ትክክል አይደለም። በዛ አይነት መንገድ ማሰብ ኢትዮጵያዊነን፣ አፍሪካዊነን ሰብአዊነታችን ነው መገለጽ ያለበት። የሰብአዊነታችን መብት መገለጽ ይገባዋል። በዘር ከፋፍሎ ሰንደቅ ዓላማ ምን እያደረጉ አገሪቷን እንደዚህ መከፋፈል ትክክል አይደለም። በተለይ ደግሞ ኢትዮጵያን ስንት ሺህ ዓመት የኖረች አገር በመከራ የታገለች የኖረች ይችን ሀገር ይህን ወጣቱ በጣም አእምሮ መቀየር አለበት። እሱን መቀየሪያ ብለን እሱን አድርገናል። ሌላው ደግሞ ያደረግነው ሁለተኛው ክሊፕ ፖስተሩ አሁን ወጥቷል። እሱን እልክልሃለሁ። ምን አድርገናል ግሎባሊ በዓለም ደረጃ አድዋ ምንድን ነው ለዓለም ምንድን ነው ለአፍሪካ ምንድን ነው ለኢትዮጵያ ምንድን ነው የሚለውን እንዲገልጹ በሙሉ ክሊፕም ሊልኩልናል፣ ቪዲዮም ሊልኩልን ይችላሉ፣ በጽሁፍ ሊልኩልን ይችላሉ ከሱም ደግሞ እንደዚሁም አጠናክረን ከአንድ ላይ አድርገን በጽሁፍም መንገድ ሊወጣ ይችላል። በቪዲዮም በክሊፕም ሊወጣ ይችላል። በሁሉ መንገድ አስበናል። እሱንም ለማድረግ ሁላችሁም እንድትረዱ እንፈልጋለን። ምክንያቱም የምታውቁት ሰው ሁሉ ካለ ለምሳሌ ከአውስትሬሊያ አውስትሬሊያኖቹ ይኖራሉ። የተለያዩም አሉ። እዛም ያሉ የጥቁሮች የሚኖሩ አሉ በየሀገሩ በላትን አሜሪካም በኤዥያም በአውሮፓም በአፍ በሁሉም ያሉት በሙሉ ስለ አድዋ ትንሽ ትንሽ ነገር እንዲናገሩ አሁን እንዲያውም ልኬው በእንትን በዋትሳፕ ልኬው ከናይጄሪያ ሁለት ሰዎች ኦልሬዲ ልከውልኛል። ይገርመሃል ነው ክሊፕ እንትን ብለው ደስ የሚል ነገር አድዋ ምንድን ነው ብለው አንዳንዶችም ከሌሎችም አካባቢዎች ሌሎችም ያሉን አባላችን የሆኑት ቦርድ ውስጥ አሁን ከአሜሪካም ገብተዋል። እዚህም አሉ በየቦታውም ስላሉ ካናዳም አሉ እና እናንተም ጋር በሁሉም አድርገን ደቡብ አፍሪካም ቢሆን ብኑ ያለው ቢቻል፣ ቀስ እያልንም ይሄን እንደ ቻፕተሮች ምንም እያደረግን ከአንድ ላይ ሆነን ተባብረን ጥሩ አድርገን እና ክብረው ነው። ሌላው ሶስተኛው እንዲያው በጣም ሁላችሁን ነው የምጠይቃችሁ ምንድን ነው፣ ሀንድ ቡክ ለማውጣት አስበናል። የአድዋ አምስተኛው ሀንድ ቡክ፣ እሱን በጣም ኢምፖርታንት ነው እሱ እና ወደ ሰባት ቻፕተሮች አሁን ተልኮልኛል ግን አንድ አስራ አምስት ቻፕተር ነው የምንፈልገው። እሺ ያሉኛሉ ከደቡብ አፍሪካም አንዳንድ ፕሮፌሰሮች ሁሉ አንዱ ለምሳሌ ላክልኝ አብስትራክት ደስ ይላል። የአድዋ ኢንቴሌክቹዋል ኮንትሪቢሽን ምንድን ነው ምሁራዊ እንትኑ ምንድነው በዓለም የሚል ሁሉ የሚጽፏሉ እና የተለያዩ ደርሰውናል። እነዚህን ሁሉ ደግሞ ጥሩ አድርገን በዚህ ዓመት ውስጥ እናወጣና ዓመቱ ሳያልቅ በደንብ አድርገን ደግሞ እሱን እናወጣዋለን። እና ሲወጣም እናንተም እንድትሳተፉ ያን የእናንተም ኤስኤቢሲ በደንብ አድርጎ ቢሳተፍበት በጣም ጥሩ ነው እንላለን። ይሄ መጽሐፉን እያዘጋጀን ነው እና ሰዎች እየጻፉ ነው። በሚያልቅበት ጊዜ ወዲያውኑ መጽሐፉን በደንብ ኤዲት አርገን ጥሩ አርገን አስተካክለን በመቶ ሀያ አምስተኛ ያወጣ ብለን እናደርጋለን። ሌላ እድል ቢኖረን ኖሮ ያሰብነው የነበረው የአድዋ ፓንፋ ዩኒቨርሲቲ ይቋቋም በዚህ አመት በመቶ ሀያ አምስተኛ ቢሆን ጥሩ ነበራል። እንግዲህ የኛ ሀገር ፖለቲካ መጣና ይኸውልህ ምልህ ያሳዝናል። ይኸውልህ የምታየው ነገር ሆነ፣ እሱም ሳይሆን ቀረ። ሌላው ያሰብነው የነበረው ደግሞ ስለነ መሪዎቹም በደንብ እና አፄ ምኒልክ እና ጣይቱ ለነሱ ሁሉ እሳችሁም በየቦታው ነው። ኢትዮጵያ ብቻ ሳይሆን በተቻለ መጠን አሁን የምኒልክ ስኩዌር ኬፕ ታውን እንደተመሰረተው ሌሎችም ነገሮች እንደዚህ አይነት ነገር ሙዚዎቹን ለመስራት ብለን አስበን ነበር። እሱም እንግዲህ ከበድ ይላል፣ አስቸጋሪ ነው። ሌላው ግን በጣም ያሰብነው የነበረው ምንድን ነው? በአድዋ ድል በሰከንድ ኢትዮጵያ ማኒፌስቶ ወጣ ኢትዮጵያንዝ የሚባል ሀይለኛ ፍልስፍና በዓለም የተሰራጨ አለ እና ከአስራ ስምንት መቶ ሀያ ዘጠኝ አመተ ምህረት ማለት የመጀመሪያው የኢትዮጵያ ማኒፌስቶ ከወጣበት ጀምሮ እስከ ሁለተኛው ዓለም ጦር ጦርነት አስራ ዘጠኝ መቶ ሀያ ዘጠኝ ድረስ በክላሲካል ፒሪዮድ ኢትዮጵያንዝ የሚባል ነው በዓለም ፕሬስ በዓለም እንደዚህ ብሎ የኢትዮጵያ ስም በጣም ነበር እንትን ያለው። ዋናው ምንድን ነው? እነኚህ በችግር ላይ የገቡ ህዝቦች በሙሉ ኢትዮጵያ ነን አሉ። ኖን ዩሮፒያን የሆነው ህዝብ ሁሉ ኢትዮጵያ ነን ያለበት ጊዜ ነበር። ለምንድን ነው ያለው እንደዚህ? ኢትዮጵያ በቅኝ ግዛት መውደቅ እሱን ተቃውማ ችላ በመኖሯ እየተሰቃየችም እየሞተችም የኖረች ሀገር ስለሆነች እሷ ነንኛ አሉ። እኛንን ሲሉ ምን ማለታቸው ነው? እንታገላቸዋለን ለማለት ነው። ይሄን ትርጉም ሰጠችን፣ መንፈሳዊ ጸጋ ሰጠችን ብለው በጣም በዓለም ዙሪያ አለ። የሚገርም ነው። እዚህ የተማርኩት እዚህ ሀገር መጥቼ ደቡብ አፍሪካ የማታየው ነገር የለም። ወደ ስንት ሺህ ቤተክርስቲያኖች ሁሉ አሉ የኢትዮጵያ እየተባሉ እና የሚገርምህ ነው። እና እኔ ያሰብኩት የነበረው ምንድን ነው ኢትዮጵያ አሁን ባለንበት ችግር ይሄ የተከፋፈለ ነገር ዘረኝነቱን ያደረጉብንን የጣሊያን ፋሽስቶች ያደረጉት ነው። የክልል ያደረጉት በቋንቋና በንትን የሚቃወማቸውንም አርበኛውን ብዙ መከራውን አሳዩት እና ኢምፔሪያል ሲስተሙም ተባሮ አፄ ኃይለስላሴ እንግሊዝ ሀገር እንዲሄዱ አደረጓቸው። ምን ያላደረጉት ነገር አለ? ከፋፈሉን። ሰባት ክልል ፈጠሩ። አንድ መሆን የሚገባ ህዝብ እሱን ጎድተውታል። ይሄ መጥፎ ፖለቲካ ነው። ይሄ አልበርት አንስታይን ያለው ነው ግሬትስ ሂማን ስቲፒዲቲ ይሄ ደርቲ ፖለቲክስ፣ እንዲህ አይነት ኤትኒክ ምናምን ፖለቲክስ ነው። ይሄ ዘረኝነት በሃይማኖት በምን የሚከፋፍል ፖለቲካ እሱን አረጉብን። አድዋ ይሄን ይቃወማል። ምክንያቱም ሁሉም ሃይማኖት በላይ ከዘር ሳይሆን በሁሉ ሳይሆን በአንድነት ምንድን ነው በኢትዮጵያዊነት ጠንክሮ ኢትዮጵያን ዝምን ያስፋፍቶ ማኒፌስቶ ሁሉ በስሙ የወጣ በአለም ደረጃ ይሄን የማይባል አንድነት የሚያመጣው ድል እንዴት እንደሆነ ያሳየ በጣም ተአምር ያሳየ ድል ስለሆነ እሱን በደንብ አድርገን ማክበር አለብን እና በሰርድ ኢትዮጵያ ማኒፌስቶ ቢወጣ ጥሩ ነበር፣ ግን እሱን በዚህ ዓመት የሚወጣ አይመስለኝም። እስኪ እንተባበርና ምንዴት ይውጣ ብለን በመቶ ሰላሳኛው እንድናደርገው ብዬ እኔ ፖስፖን አድርጌዋለሁ። እነዚህ እነዚህ ናቸው ለጊዜው በእኛ ያሰብነው። ሁላችን እንተባበር፣ አንድ ላይ እንሁን፣ ሽን ሀገራችን የደረሰባትን መከራ ከእዛ ውስጥ እንድትወጣ ለማድረግ እንድንሞክር ነው። በኢትዮጵያዊነታችን በኢትዮጵያ ንዝማችን በአድዋ ድል ሀገራችን ወደፊት እንድትሄድ እንድትራመድ መከፋፈል አቅጣጫ ወደ አንድነት አቅጣጫ እንድትመጣ በሚል ነው እና እሱ ነው ሀሳባችን። ፕሮፌሰር ማሞ ሙጬ ስለ ቃለ ምልልሱ እናመሰግናለን። ከወዲሁ መልካም የመቶ ሀያ አምስተኛው የአድዋ ድል ክብረ በዓል እንዲሁን ሎ እንመኛለን። በጣም አመሰግናለሁ። አንተንም ብዙ ጊዜ የምሰራውን አያለሁ። በተለይ የምታደርጋቸው ኢንተርቪው፣ የምታመጣቸው ትምህርታዊ የሆኑ ነገሮች በጣም ደስ ይላሉ እና የሚዲያውንም ፓራዳይም እየቀየርከው ነው። ብዙ ሚዲያ እንደምታየው የሚያተኩረው በምንድን ነው? ከነገር ላይ ነው። ግን ትምህርታዊ በሆነ ታሪክንም የተመሰረተ እውቀትን የተመሰረተ ሳይንስን የተመሰረተ በሱ መንገድ በጥበብ በኩልም በሁሉም የሰዎችን እያገኘ የምታደርገው በጣም በጣም ያኮራል። አመሰግናለሁ። እግዚአብሔር ጤና ሁሉን ይጠብቅልን፣ ሀገራችንንም እግዚአብሔር በጤና እድገት የምትገባበትን እዚህ መከራ ውስጥ ያለችበትን ከዘረኝነት ያውጣልን እና እንግዲህ አድዋንም በደንብ አድርገን እናክብር። አንድ ላይ እንተባበር። አንተም አብረህን ሁን፣ ግባ እዚህ ይሄ አድዋ ግሬት አፍሪካን ቪክትሪ አሶሲዬሽኑን አብረህን እርዳን እና እየተረዳዳን ይሄን አንድ ሆነን በቃ ለሀገራችን ጥሩ ውጤት እንድና እናመጣ የምታደርገውን ሁሉ በጣም አመሰግናለሁ። ቀጥልበት ወንድሜ ካሳሁን። ኦኬ ታንክ ዩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።